የዩናይትድ ስቴትስ ለኢትዮጵያ እንደምትሰጥ ይፋ ካደረገችው የ97 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ በተጨማሪ ሊለዋወጡ ለሚችሉ ሁኔታዎች ምላሽ ለመስጠት ዝግጁ መሆኗን አንድ የዓለም አቀፍ የልማት ኤጀንሲዋ ዩኤስኤአይዲ ከፍተኛ የሥራ ኃላፊ አስታውቀዋል። ኢትዮጵያ ውስጥ የበረታ ረሃብ ወይም ቸነፈር ይከሰታል ብለው እንደማያስቡ ግን ኃላፊዋ አመልክተዋል። የኤጀንሲው የምስራቅ የመካከለኛውና የደቡባዊ አፍሪካ ክፍል ኃላፊ ሬቸል ግራንትን ዛሬ በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ዩናይትድ ስቴትስ በኤልኒኖ ምክንያት የተከሰተውን ድርቅ ጨምሮ በተለያዩ ምክንያቶች ተጋላጭ ለሆኑ ኢትዮጵያውያን የሚሆን የዘጠና ሰባት ሚሊዮን ዶላር ድጋፍ መስጠቷን ያስታወቀችው በትናንትና ዕለት ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ይፋ እንዳደረገው ወደ 97 ሚሊዮን ዶላር ከሚጠጋው ድጋፍ አብዛኛው የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው የሚውል ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የምስራቅ መካከለኛውና ደቡባዊ አፍሪካ ክፍል ኃላፊ ራቼል ግራንት ዛሬ ለቪኦኤ እንዳብራሩት ድጋፉ እንዲሰጥ የተወሰነው እየጨመረ የመጣው የምግብ እርዳታ ፈላጊዎች ቁጥር ስላሳሰባቸው ነው። ድጋፉ ለዜጎች የሚደርሰውም በኢትዮጵያ ውስጥ በሚንቀሳቀሱ አጋሮቹ በኩል መሆኑን ኃላፊዋ አስታውቀዋል። በዚህ መሰረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 15700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሄደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። እናም ድጋፉ የምግብ እርዳታ ለሚያስፈልጋቸው ወገኖች የሚደርሰው በመንግስት በኩል ሳይሆን መንግስታዊ ባልሆኑ ድርጅቶች በኩል መሆኑን ራቼል ግራንት አስረድተዋል። ድጋፉን በቀጥታ ለኢትዮጵያ መንግስት አንሰጥም። ለአገር በቀልና ለዓለም አቀፍ አጋሮች መንግስታዊ ላልሆኑ ድርጅቶችና ለተባበሩት መንግስታት ድርጅት ነው የምንሰጠው። ስለዚህም እነሱ በምላሹ ድጋፉን በኢትዮጵያ ለሚገኙ ለረሃብ በጣም ተጋላጭ ለሆኑ ህዝቦች ያደርሳሉ። ዩናይትድ ስቴትስ ከአጋሮቿ ጋር በመሆን ወደፊት ለሚኖረው የተረጂዎች ፍላጎት ጭምር መዘጋጀቷን ራቸል ግራንት ተናግረዋል። ሁኔታዎችን ከመከታተል አንጻር ንቁ ሆነን እንጠባበቃለን። ፕሮግራሞቻችን በመሬት ላይ ላለው ሁኔታ ብቻ ሳይሆን እየተለወጡ ለሚሄዱ ጭምር ምላሽ እንደሚሰጡ እናረጋግጣለን። ኤልኒኖ ባስከተለው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8.2 ሚሊዮን መድረሱን በቅርቡም ወደ እጥፍ ሊያድግ እንደሚችል መንግስትና አጋሮቹ ይገልጻሉ። በዚህ ላይ አስተያየት የሚሰጡ አንዳንድ የመንግስት ተቼዎችም ችግሩን ከ1997ቱ ድርቅ ጋር እስከ ማነጻጸር ይሄዳሉ። ሁኔታው ከቁጥጥር ውጭ እንዳልሆነ የሚገልጸው የኢትዮጵያ መንግስትም በምንም መለኪያ ከዚያ የ97 ድርቅ ጋር ሊነጻጸር እንደማይችል ይናገራል። ራቸል ግራንትም ችግሩ ከቁጥጥር ውጭ አለመሆኑን ያምናሉ። በኢትዮጵያ የረሃብ ቸነፈር ይኖራል ብለን አናስብም። ዛሬ በስፍራው ላሉ አጋሮች ምክንያት ብቻ ሳይሆን የኢትዮጵያ መንግስት በወሰዳቸው ውጤታማ የምላሽ እርምጃዎች ምክንያት እነሱና ዓለም አቀፍ ማህበረሰብ በጥሩ የተዘጋጁ ፍላጎቶቹ በተከሰቱ ቁጥርም ምላሽ እየሰጡ የሚቆዩ ይመስለናል። ስለዚህ በኢትዮጵያ የረሃብ ቸነፈር ወይንም ጠኔ ይከሰታል ብለን አናስብም። የዩኤስ ኤአይዲ ድጋፍ በኢትዮጵያ ከተከሰተው ድርቅ አንጻር በቶሎ የተደረገ መሆኑን ኃላፊዋ ተናግረዋል። የሚመጣው ድጋፍ ቀጣይነት እንዲኖረው የድርጅታቸው ፍላጎት መሆኑንም ጠቁመዋል። በዚህ ድጋፍ በፍጥነት እየጨመረ የመጣው የእርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችን ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን ይላል ትናንት የወጣው የድርጅቱ መግለጫ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ